ሐኪም ሆን የጠይቁ ዶክተር አሉላ ምን አለ። ለዛሬ አዲሱ ሐኪሙን የጠይቁ ለምሽቱ በሱስ አስያዥ ጎጂ ነገሮችና በተለይም በአንጎል ላይ የሚያሳድሩትን ተጽዕኖ ቀጥተኛ ጉዳት አስመልክቶ ከአድማጮች ለደረሱ ጥያቄዎች ከባለሙያ የተሰጠ ምላሽ የመጀመሪያ ክፍል ነው። ይዞ የቀረበው የዘወትር ተባባሪያችን በዚህ በዩናይትድ ስቴትስ የሚገኘው ሜዮ ክሊኒክ የነርቭና የአእምሮ ሐኪሙ ዶክተር ዮናስ እንዳለገዳ ናቸው ለዛሬው ዝግጅት መልስ የሚሰጡን። I'll come and get the laundry. ዶክተር ዮናስ በቅድሚያ ለተለመደ ትብብሮ አመሰግናለሁ። ሁለት አድማጮቻችን ያደረሱን ቀዳሚ ጥያቄዎች፣ እንደ አልኮልና አደገኛ እጽ የመሳሰሉ ሱስ አስያዥ ነገሮች በጠቅላላው ለጤና ጎጂ መሆናቸውን እናውቃለን። ነገር ግን በቀጥታ በአንጎል ላይ የሚያመጧቸው ችግሮች ወይም ጉዳቶች አሉ ወይ? ካሉስ ምንድን ናቸው የሚሉ ናቸው። እስኪ ከዚሁ መሰረታዊ ጥያቄ እንነሳ። በጣም ጥሩ ጥያቄ ነው። አልኮሆል ወይንም ደግሞ ሌሎችም ሱስ የሚያስይዙ እጾች ወደ አንጎል ውስጥ በሚገቡበት ጊዜ የተለያየ ተጽዕኖ ያደርጋሉ። አንጎላችን ላይ ለምሳሌ ያክል አንድ ሰው አልኮሆል በሚጠጣበት ጊዜ ያ አልኮሆል ያው ከሆድ እና ከአንጀት ተነስቶ በደም ስር አድርጎ አንጎላችን ውስጥ ከገባ በኋላ በተለያዩ የአንጎል ክፍሎች ላይ ተጽዕኖ ያደርጋል። ለምሳሌ ያክል ከልክ ያለፈ አልኮሆል አንድ ሰው በሚጠጣበት ጊዜ የአንጎል ውስጥ የሰውነትን ሚዛን የሚጠብቀው የአንጎል ክፍል ላይ ተጽዕኖ ያደርግ እና ግለሰቡ አስተካክሎ ለመሄድ ይሳነዋል እና በዚህም የተነሳ ነው አንድ ሰው ሲሰክር እየተንገዳገደ የሚሄደው። አንጎል ውስጥ የመረማመድ እና የመንቀሳቀስ ጠቅላይ እዝ ላይ አልኮሆል ተጽዕኖ የሚያደርግ ነው። ከዛም አልፎ ሌሎችም አንጎል ውስጥ ያሉ ክፍሎች ለምሳሌ ከግንባራችን ጀርባ ያለው የአንጎል ክፍል በእንግሊዝኛ ፕሪፍሮንታል ኮርቴክስ የሚባለው ለማመዛዘን እና ተገቢውን ውሳኔ ለመወሰን የሚጠቅም የአንጎል ክፍል ነው። አልኮሆል ወይም ሌሎች እጾች ይህንን የአንጎል ክፍል በአጠቃላይ ይጋርዱታል እንደው ብዥ ያደርጋል እና ግለሰቡ አግባብ የማሰብ እና የማመዛዘን ችግር ያጋጥመዋል። ሌላው ደግሞ መሀል ላይ ያለው የአንጎል ክፍል ሊምቢክ ሲስተም ይባላል በእንግሊዝኛ። ይሄ እንግዲህ በአጠቃላይ ውስጣዊ መሰረታዊ የሆኑ ነገሮችን የሚቆጣጠር ክፍል ነው። ለምሳሌ ያክል የአንድን ግለሰብ የምግብ ፍላጎት፣ የረሀብ ስሜት፣ የመጥገብ ስሜት እንደዚሁም ደግሞ እንቅልፍ ለመተኛት የሚያስፈልጉ ስራዎች እንደዚሁም ደግሞ ስለ ወሲብ ግንኙነትን በሚመለከት እነዚህን ሁሉ የሚቆጣጠር ክፍል ነው። ይሄ በሊምቢክ ሲስተም የሚባለው እና አልኮሆል ወይም አደገኛ እጾች ይህንን ክፍል የማደናገር እና ግራ የማጋባት ስራውን እንዲህ አምታታ የማድረግ ሁኔታ ይፈጥራሉ። ከመጠን ጋር በተያያዘስ እነኝህን ሱስ አስያዥ ነገሮች አልኮልም ሆነ አደንዛዥ እጾች የሚወስዱ ሰዎች እያደር የሚጠጡትን አልኮል ወይም የሚወስዱትን አደንዛዥ እጽ መጠን ከጊዜ ወደ ጊዜ የመጨመር ዝንባሌ ይታይባቸዋልና ከዚህ ከመጠን መጨመር ጋር በተያያዘ ስለሚከሰቱ ድንገተኛና አንዳንዴም እጅግ አደገኛ ሁኔታዎች ቢያስረዱን። ግለሰቡ እየጠጣ ወይም እጹን ከመጠን ያለፈ በሚወስድበት ጊዜ ከአንጎል የታችኛው ክፍል ማጅራታችን አካባቢ እዛ ጋ ነው የመተንፈስ እና የልብ ትርታ ሌሎችንም የሚቆጣጠረው የአንጎል ክፍል ዋናው ጠቅላይ መምሪያ ያለው ማጅራታችን ጋር ነው። እና ይሄ የመተንፈስ ትንፋሽን የመቆጣጠር ሊያወክ ይችላል። በዛም የተነሳ እስከ ሞትም ሊያደርስ ይችላል። ስለዚህ ነው አሁን አንዳንድ ጊዜ እንደምንሰማው ብዙ ጊዜ የምንሰማው አንዳንድ የታወቁ ሰዎች አደንዛዥ ውስጥ ይወስዱና ሳያስቡትና ሳያልሙት በድንገት ትንፋሻቸው ይቆምና ይሞታሉ። እንግሊዝኛ አክሲደንታል ኦቨርዶዝ ሳይታሰብ በድንገት ከበጠበዛ እና እንዲሁ ደስታ በመጠጥ ደስታ ይገኛል ብላችሁ እንደ አይነት ሁኔታ ውስጥ ይገቡና እዛ አይነት አደጋ ውስጥ የሚደርሱ ሰዎች አሉ። ስለዚህ በተለያዩ የአንጎል ክፍሎች እነዚህ እጾች ወይም አልኮሆል ወይም ሌሎች ተመሳሳይ ነገሮች በአጭር ጊዜ ውስጥ ወዲያውኑ ጉዳት ሊያመጡ ይችላሉ ወይም በረዥም ጊዜም ጉዳት ሊያመጡ ይችላሉ ማለት ነው የሚያሳድሩት ጉዳት ወይም ተጽዕኖ በሚቀጥለው ሳምንት ቀሪውን እንመለስበታለን። ለአሁኑ ግን እንግዳይን የዘወትር ተባባሪያችንን ዶክተር ዮናስ እንዳለገዳን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።